ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የኦሮሞ ነጻነት ግንባር ትጥቁና ሰላማዊ ትግል ሁለት የታደቁ ኃይሎች አንድ ነው። ሀገር ውስጥ ሊንቀሳቀሱ የሚችሉበት የፖለቲካም ሆነ የፍልስፍናም የህገ መንግስትም አካሄድ የለም። ይሄ ሊሰራ አይችልም። ኦነግ እቆምላቸዋለሁ ለሚላቸው እሴቶችም ሕዝብ ውስጥ ሊፋለምላቸው ለነበሩት ጥያቄዎችም መፍትሄ ሊሰጥ የሚችል አይደለም የአይነቱ አካሄድ። ዶክተር አወል አሎ በለንደን ኪያል ዩኒቨርሲቲ የህግ መምህር የሰጡንን ትንታኔ ይዘናል። ኤርትራና የተከፈተው ድንበር ወጥተን እስከተከፈተ ድረስ ወጣት ወንዶች ነበሩ እየሸሹ የሚመጡት ነበረው ሀምሳ ስላሳ አንዲ አሁን ግን ሰባት መቶ ፐርሰንት ነው ያደገው። ሰባት እጅ ነው የሚለው የዛሬም ሪፖርት አይሰንዱ ይሄ በጣም ያስደነግጥ ነው ማለት አገሪቷ ብቻ ልትቀር ነው ወይ ብዬ ነጻኩት። እንዲሁም ኤምቲንግ ኦፍ ኤሪትሪያ ማለት ነው አንድ አገር ያለ ህዝቧ ታዳምን ሀገር ሆ ስለዚህ አላፊነቱ ደግሞ ተከሻው የሚወድቆማ ላይ ነው መሪዎች ላይ ነው። ፕሮፌሰር ብሩክ ኃይሉ የፖለቲካ ሳይንስ ምሁር ናቸው፣ ይዘናቸዋል እሁድ ጥቅምት አራት 2011 ዓ ም ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሞ ኩራዝ ቁጥር ሶስት ስኳር ፋብሪካን በዛሬው እለት መርቀው መክፈታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በሥነ ሥርዓቱ ላይ የኤርትራው ፕሬዝደንት አቶ ኢሳያስ አፈወርቂ እና የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፋብሪካውን መርቀው በከፈቱበት ወቅት ኢትዮጵያ ታላላቅ የመሠረት ልማቶችን የመፈጸም አቅምና ቁርጠኝነት አላት ብለዋል። በሌላ በኩል ደግሞ ትልቅ ስላሰብን ትላልቅ ስራዎችን ብቻችንን አንሰራም ያሉት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የወጠነውን የሰላም ለውጥ ተከትሎ የጋራ በሆኑ የልማት ተፋሰሶች ላይ ከኤርትራውያን ወንድም ሕዝቦች ጋር አብሮ የማደግ እቅድን በመወጠን የኤርትራው ፕሬዝደንት ኢሳይያስ አፈወርቂ ዛሬ በተመረቀው የኦሞ ኩራዝ ቁጥር ሶስት የስኳር ፋብሪካ ስነ ስርዓት ላይ እንዲገኙ መጋበዛቸውን ገልጸዋል። የኦሞ ወንዝን በሚያዋስኑ በካፋና ቤንች ማጂ ዞኖች የሚገኘው የኦሞ ኩራዝ ቁጥር ሦስት በኦሞ ኩራዝ ስኳር ልማት ፕሮጀክት ስር ከሚገነቡት አራት የስኳር ፋብሪካዎች አንዱ ነው። በሶማሊያ ከተማ በባይዶ አትላንት የደረሱ ሁለት ፍንዳታዎች ለአስራ አምስት ሰዎች ሕይወት መጥፋትና ለሌሎች ከሰላሳ በላይ መጎዳት ምክንያት ሆነዋል። የደቡብ ምዕራብ ግዛት የማስታወቂያ ሚኒስትር ኦጋስ ሐሰን አብዲ እንዳስረዱት ጥቃቶቹ የተፈጸሙት በሁለት ፈንጅ የታጠቁ አጥፍቶ ጠፊዎች ነው። ለጥቃቶቹ በኢትዮጵያ የታገዙ የመንግሥት ኃይሎች እስኪያባርሩት ባይደዋን እንደ አውሮፓውያን ዘመን አቆጣጠር ከ2009 እስከ 2012 ተቆጣጥሮ የቆየው ከአልቃይዳ ጋር ግንኙነት ያለው ነውጠኛው የአልሻባብ ቡድን ኃላፊነት ወስዷል። እነዚህ ሁለት የአጥፍቶ ጠፊ ጥቃቶች የደረሱት ደግሞ ሶማሊያ በመጪው ወር በአካባቢው ለማካሄድ ያቀደችው ፕሬዝደንታዊ ምርጫ በተቃረበበት ወቅት ነው። በዚህ ምርጫ የቀድሞው የአልሻባብ ቁጥር ሁለት መሪ በእጩነት ቢቀርቡም መንግስት እንዳይወዳደር አግዳለሁ ሲል ማስጠንቀቁ ይታወሳል። ይህ በእንዲህ እንዳለ በብዙ መቶች የተቆጠሩ ሐዘንተኞችና የሶማሊያ መንግስት ባለሥልጣናት ባለፈው ዓመት በዛሬዋ ዕለት በአሸባሪዎች ጥቃት የተገደሉትን 587 ሰዎች አስበው ውለዋል። ጥቃቱ የደረሰበትን ኬ ፋይቭ የተባለ መስቀለኛ መንገድ መጠሪያውን ሰለባዎቹ በተገደሉበት በዛሬው ቀን ጥቅምት አራት ጎዳና ሲሉ ለውጠዋል። የሞቃዲሾ ከተማ ከንቲባ አብዱራህማን ዑመር ኦስማን በወቅቱ ሲናገሩ በዛሬው ዕለት የሕዝቡ መሰባሰብ የሚያሳየው ሶማሌዎች ምን ያህል አሸባሪነትን እንደጠሉ ነው ብለዋል። ፕሬዚደንት ዶናልድ ትራምፕ በሳዑዲው ጋዜጠኛ በጃማል ካሾጊ መጥፋት ምክንያት በሳዑዲ አረቢያ ላይ ማዕቀብ ከጣሉ ሪያድ የራሷን ጠንካራ የኢኮኖሚ እርምጃ በመውሰድ እንደምትበቀል አስጠነቀቀች። ሚስተር ትራምፕ ከሲቢኤስ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ቱርክ እንደምታምነው ካሾጊ ከሁለት ሳምንት በፊት ኢስታንቡል ሳውዲ አረቢያ ቆንስላ ጽሕፈት ቤት ውስጥ በሳውዲ ሰላዮች መገደሉን ዩናይትድ ስቴትስም ካረጋገጠች ሪያድ ጠንካራ ቅጣት ይደርስባታል ብለዋል። የሳውዲ ባለሥልጣናት ግን ክሱ መሠረተ ቢስ ነው ሲሉ ውድቅ ያደርጋሉ። ካሾጊ ጉዳዩን ጨርሶ ከዲፕሎማሲያዊ ሚሽኑ ሕንፃ መውጣቱን የሚያሳይ ማረጋገጫ ግን አላቀረበችም። በመጨረሻም ስፖርት። ወደ ኬንያ ናይሮቢ በማምራት ከኬንያው ብሔራዊ አቻው ጋር የመልስ ጨዋታውን ያደረገው የኢትዮጵያ ብሔራዊ እግር ኳስ ቡድን ሶስት ለዜሮ በሆነ ሰፊ ልዩነት ተሸንፏል። ኢትዮጵያና ኬንያ ባሳለፍ ነው ሳምንት በባህር ዳር ዓለም አቀፍ ስቴዲየም ተገናኝተው ባዶ ለባዶ መለያየታቸው የሚታወስ ነው። የኢትዮጵያ ብሔራዊ እግር ኳስ ቡድን በምድብ ስድስት ከጋና ከኬንያና ከሴራ ሊዮን ብሔራዊ ቡድኖች ጋር የተደለደለ ሲሆን ከዚህ ቀደም ባደረጋቸው ሁለት ጨዋታዎች አክራ ላይ በጋና አቻው ሲሸነፍ፣ ሐዋሳ ስቴዲየም ላይ ደግሞ ሴራ ሊዮንን አሸንፏል። አድማጮች፣ በዛሬው ዕለት ሌሎች የዋንጫ ማጣሪያ ግጥሚያዎችም በተለያዩ የአፍሪካ ከተሞች ተካሂደዋል። በነገው የስፖርት ፕሮግራማችን ዝርዝሩን እናቀርባለን። ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ወደ መደበኛ የሁድ ምሽት ቅንብር እናልፋለን። መልካም ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 4 2011 ዓ ምህረት ምሽት ፕሮግራም ነው። ጫካ ሆነ ወይ ሸለቆ

የመጀመሪያው ዝግጅታችን እንዝለቅ። የኦሮሞ ነጻነት ግንባር ትጥቁና ሰላማዊ ትግል በአንድ አገር ውስጥ ሊታጠቅና ትጥቅ ላይ ሊያዝ የሚችለው መንግሥት ብቻ ነው ብለዋል። በለንደን ኬን ዩኒቨርሲቲ የሕግ መምህር ዶክተር አወላለው ዶክተር አወል በማከል የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ትግል ለማድረግ መርጦ ወደ አገር ውስጥ ከገባ በኋላ በሕገ መንግሥትና በሕግ በግልጽ እንደተቀመጠው ታጣቂዎች ሊኖሩት አይገባም ብለዋል። ድርጅቱ ከዚህ ቀደም ከነበረው ልምድና ከሰራዊቱ ጋር በተያያዘ የሚያነሳቸው ጥያቄዎች የፖለቲካ ጥያቄዎች ናቸው ያሉት ዶክተር አወል አሎ እንዲህ ያሉ ጥያቄዎችን ያለ ትጥቅና በተብራራ መልኩ ማቅረብ ይጠበቅባቸዋል ብለዋል። ይህ ጉዳይ ለሀገሪቱ ተጨማሪ ግጭት ፈጣሪ እንዳይሆንም መንግስትም የኦሮሞ ነጻነት ግንባርም መፍትሄውን በአስቸኳይ ሊያበጁለት ይገባል ብለዋል። ዶክተር አወል አሎን ሲዮን ግርማ ነች ያነጋገረቻቸው። በጣም አመሰግናለሁኝ። ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የሕግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሀሳብና አስተያየቱትን ያካፍላሉ። እንግዲህ ወደ ደወልንበትና እርስዎን ወደ ጋበዝንበት ጉዳይ ልግባ። ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዛ እየተሰሙ ይገኛሉ ና በእርስዎ በኩል ይህንን ማብራሪያ እንዲሰጡን የጋበዙ ኖት ና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ? አመሰግናለሁኝ። ሲሆን አንድ ሀገር ውስጥ ምንድን ነው የሚፈቀደው ምንድን ነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርአቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ፣ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው፣ ኃይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት፣ ህግን ተግባራዊ የማድረግ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው፣ እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች። ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል፣ ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብሎ ሀይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጭ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው በህገ መንግስቱ ፍሬም እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጫቂ ና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉምዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባዴራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉምዝ ክልል ክልል ለእኛ ሲሰጠን ይህንን ሲናገር ይህንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይ ና የስራ አስፈጻሚ አባር አቶ ቶሌራ አዳባ ጋር ደውዬ ነበር እና እሳቸው ምንድን ነው ያሉት? በወቅቱ ዝርፊያ መኖሩን፣ ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይህንን አያደርግም ብለው ነበር እና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው፣ ተከታዩ ምላሽ ላይ ሰጥተውን ነበር እና እስቲ እሱን እንስማ እና እሱ ላይ ያሉትን አስተያየት ይነግሩኛል። የኦሮሞ ነጻነት ግንባር በሰላም መንገድ ትግሉ ለማካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት አገር ቤት ገብቷል ሌላው ደግሞ በተለያዩ ሀገሪቷ ክፍል ውስጥ በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ። እንግዲህ እንደሰሙት ያሰባሰብነው ነው ይላሉ አቶ ቶሌራ። መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው? እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናውቅም። ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የምረዳው የታጠቁ ኃይሎች እንድሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱና ከዛ በኋላ ወደ ሌሎች ኃይሎች ኢንተግሬት እንደሚደረጉ ነው። እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው እንደሚታወቀው እንግዲህ የተለያዩ አካላት ይሄንን መንግስት በተለያየ አይነት መልኩ ሲታገሉ ተገልጿል። ምናልባት ታጥቀው የነበሩ ኃይሎች ካሉ የኦነግም የሌሎችም ኃይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ኃይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው። እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት ይቻል። ከመንግስት ጋር ስምምነት አድርጎ እነዚህን ሀይሎች ወይ ወደ አገሪቱ መከላከያ ሰራዊት መቀላቀል ሊሆን ይችላል። አካባቢው ካሉ የፖሊስ ሀይሎች ጋር እንዲሰሩ ማድረግ መሆን ይችላል። አሰልጥኖ ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ሀይሎች እንዳሉ ይታወቃል። እነዚህ ሀይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ሀይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲው መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ በላይነት ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄም ይሄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የልጅት መሴ ችግር አለበት። መንግስትንም ልጅት መሲሁን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕትብል የሆነ ልንቀበላቸው የምንችልበትም ሁኔታ ሊኖር ይችላል ወደኋላ ተመልሰን ሁሉን ነገር የምንፈትሽ ከሆነ ማለት ነው። ከአካሄድ አንፃር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ የመንግስት ልጅት መሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው። ዶክተር አወል አሁን የሰማ ነው የአቶ ቶሌራን አስተያየት ነበር እንደ ተቀመጠው እርስዎም እንዳሉት እያሰባሰብ ነው ከመንግስት ጋር እየሰራን ነው የሚለው ሀሳብ ነበር የተቀመጠው። ቆየት ብሎ አንድ ሳምንት ካለፈ በኋላ በዋልታ ሊቀመንበሩ የአቶ ዳውድ ኢብሳ ቃለ ምልልስ ሲተላለፍ ደግሞ ማን ነው ፈቺ ማን ነው አስፈቺ የሚል ነገር መጣና እሱን ተከትሎ እኛም አቶ ዳውድ ብሳን አነጋግረናቸዋል። እንግዲህ ማን ነው ፈቺ ማን ነው አስፈቺ በሚለው ሀሳብ ላይ ቆመ። ከዛ በኋላ ደግሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ የሆኑት አቶ ካሳሁን ጎፌ ደግሞ ለጋዜጠኞች መግለጫ ሰጡ። በዛ መግለጫቸው ደግሞ ኦነግ ትጥቁን መፍታት አለበት አሉ። እስቲ የሳቸውን ሀሳብ ላሰማዎትና ቀጣዩን በተመለከተ ይህንን የትጥቅ ማስፈታቱ ሂደት ምን መሆን አለበት የሚለው ላይ አስተያየት ይሰጡኛል። ያቀረበው ጥሪ ከመጀመሪያውም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም። በአንድ ሉዓላዊት ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው። ኢህአዴግም ጭምር ትጥቅ የለውም። ኢህአዴግ መንግስት ለመሰረተ የሚመራው መንግስት ላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሀሳብ ልዩነት ለሀሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው። አንደኛ እውነታ መረዳት ያለ የሚያስፈልገው ከመንግስት ጋር እዚህ ግ ስምምነት ላይ ያልተደረሰ ነው የሚለው ነገር። ያ ባይሆን ኖረው በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዞ አልገቡም። ሁለተኛ ጦራቸው በዛላንበሳ በኩል ሲገባ ትጥቅ ይዞ አልገባም። ስለዚህ የጦር ጉዳይ መፍታት አልፈታም ፈታለው የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካሪ ፓርቲዎች የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ስኖ አቋም አለ እዚህ ጉዳይ ላይ ማለት ነው። እሺ፣ ዶክተር አወላሉ እንግዲህ እንዴት ነው መፈታት ያለበት ይሄ ጉዳይ ይላሉ? ከህግ የበላይነትና ከህገ መንግስታዊነት አንጻር የምናየው ከሆነ እርሳቸው ያሉት አባባል አግባብነት ያለው ነው ይመስለኝ እኔ ሁላችንም እንደምናውቀው አሁን ያለው ስርዓት የተቃዋሚ ፓርቲዎችን ወደ ሀገር እንዲገቡ ሲጋብዝ የህገ መንግስቱን ምህዳር እናስፋ፣ ዲሞክራሲያዊ ምህዳሩን እናስፋው፣ ሁላችንም ህገ መንግስቱን አክብረን የህገ በላይነትን ተቀብለን ሰላማዊ የሆነ ኮንስቲሽነል የሆነ ፖለቲካ ላይ መሳተፍ እንችላለን በጣናል የሚል አመለካከትን ግንዛቤ ያደረገ ነበረ። እዛ ሁኔታ ተጋብዞ ወደ ሀገር ቤት የሚገባ ሀይል ትጥቅን ይዜ ይገባለው ትጥቅን ይሳተፋሉ የሚል ከሆነ ያ ስህተት ነው። ከዛ መርህ ጋር ሊሄድ የሚችል አይደለም። ምናልባት ማነው አስፈቺ ማነው ፈቺ የሚለው ግራ የሚያጋባ ማለት እንችላለን። ማነው ፈቺ ማነው አስፈቺ የሚለው እንግዲህ መንግስት የመንግስትን የበላይነት የሚመቀበል ከሆነ መንግስትና ስርዓቱ ብቻ ነው ትጥቅን መታጠቅ የሚችለው። ከዛ መንግስት ፍላጎት ውጪ ከህገ መንግስታዊ ስርዓቱ ውጪ ክስታት የሚንቀሳቀስ ካለ መንግስት ያንን ሀይል የማስፈታት አለበት ያ ህገ መንግስታዊ ግዴታው ነው። ምናልባት ምን ለማለት ተፈልገው እንደሆነ በደንብ ባይገባኝም ትንሽ ግልጽ በሆነ መልኩ አይ ትልቅ አንፈታን የሚል ቋንቋ የለም። አትሊስት እዛ ጋር ምናልባት ሴንስቲቭ ነው ይሄ ጉዳይ የሚልም ነገር አንስተው ነበረ። ይሄ ሴንስቲቭ ነው የሚለው ቋንቋ እኔ እስከሚገባኝ ድረስ ምናልባት ከአስራ ዘጠኝ ዘጠና አንድ ዘጠና ሁለት አካባቢ ኦነግ ሴንስቲቭ ማለት የ አዎ፣ አዎ በተወሰነ ደረጃ በታሪክ አጋጣሚ ከዚህ በፊት የተፈጠሩ ነገሮች አሉ። ኦሮሞ ህዝብ አካባቢ እንደ ስህተት የሚታዩ ያም የኦነግ ጦሩን ተዝቃ አስፈስቶ አስራ ዘጠኝ አስራ ሁለት አካባቢ ወደ እንትን ማስገባት ነበረ ወደ ካምፕ የማስገባት ያ እንደ ትልቅ ስህተት ነው የሚታየው። አብዛኛው የኦነግ ደጋፊና የኦሮሞ ህዝብ ውስጥ ያ ስህተት መፈጸም የለበትም ከሚል አይነት አመለካከት በተለይም ደግሞ አሁን ያለው የኢትዮጵያ ወታደር የምንለው የኢትዮጵያን ህዝብ የሚወክል ወታደር አይደለም፣ የኢህአዴግ ወታደር ነው የሚል አመለካከትም አለ። ከዛ በኋላ የሰጡት ለቪኤ የሰጡት ኢንተርቪው ውስጥ ያንን ነገር አንስተዋል። አይ ቲንክ እነዚህ ነገሮች በተወሰነ ደረጃ ልጅቲሜት የሆኑ ኮንሰርኖች እንደሆኑ መቀበል ያስፈልጋል። ተቀባይነት ያላቸው ስጋቶች ማለቶት ነው። ስጋቶቹ እንደ ስጋት እነዚህ ግን ፖለቲካዊ ጥያቄዎች ናቸው። ከመንግስት ጋር በመግባባት ቀስ ብሎ በህገ መንግስቱ ምህዳር ውስጥ የሚፈቱ እንጂ ኦነግ እንደ አንድ ሀይል ታጥቆ በመንቀሳቀስ እነዛን ጥያቄዎች የሚፈታበት ሁኔታ አይኖርም። ስለዚህ ምናልባት ያንን ነገር ሲናገሩ የአፎ ለምታ ከሆነ ሀሳባቸውን በደንብ የመግለጽ እድል ያላገኙ እንደሆነ አይ ቲንክ በዛ ደረጃ መረዳት አስፈላጊ ነው። ከዛ ውጭ ግን ሁለት የታጠቁ ሀይሎች አንድ ሉዓላዊ ሀገር ውስጥ ሊንቀሳቀሱ የሚችሉበት የፖለቲካም ሆነ የፍልስፍናም የህገ መንግስትም አካሄድ የለም። ይሄ ሊሰራ አይችልም። ኦነግ እቆምላቸዋለሁ ለሚላቸው እሴቶችም ህዝብ ውስጥ ሊፋለምላቸው ለነበሩት ጥያቄዎችም መፍትሄ ሊሰጥ የሚችል አይደለም። የአይነቱ አካሄድ የጠቀሷቸው ነገሮች አሉ። እኔም ከያስኳቸው ድምጾች ውስጥ እኔ ነኝ ያነጋገርኳቸው በአሜሪካ ድምጽ በኩል አቶ ዳውዲ ኢብሳን እነዚህን የአቶ ካሳሁን ጎፌን ሀሳቦች ይዤ የነበረ ያነጋገርኳቸው፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍ ወለምታ ሊሆን ይችላል አልፈታም ይላል ብዬ አላስብም ብለዋል። አቶ ካሳሁን ደግሞ መፍታት አለበት ሊኖር አይችልም ብለዋል። ና እነዚህን ሀሳቦች አንስቼ ጠይቂያቸው ነበር። እሳቸው እንዳሉት እርሶ እንደጠቀሱት የኢህአዴግ ሰራዊት ነው ያለው እዛ ውስጥ እጃቸው በደም የጨቀየ ሰዎች ስላሉ ጥያቄ እንዳላቸው ተናግረዋል። ይሄ ደግሞ ጥያቄ ፖለቲካ አይደለም ወይ? የሚል አንስቼ ላቸው ነበረ። እስቲ የተወሰነ የአቶ ዳውድ ኢብሳን ድምጽ ይዣ አለሁ። ና እሱን ይስሙና አስተያየት ይሰጡናል። ትጥቅ መፍታት አለመፍታት ጉዳይ አይደለም አንዱ አስፈጪ አንዱ ፈጪ አይደለም፣ ሁሉም የእኛ ነው ብለን ነው የተስማም ነው። ይህንን በመንግስት ትን ውስጥ እንዴት ኢንትግሬትድ ሆነው የመንግስት ሴኪሪቲ ሀይል አካል እንዴት እንደሚሆን ይህ መንግስት ውስጥ ያለውም ቤትድ ሆነው የህዝብ ስጋት እና የእኛ ስጋት ያለውን እነሱን ጉንጎባ አድርጎ እንዴት እንደሚያደርጉ ይሄንም ነው የተስማማ ነው። ዶክተር አወል እስቲ በዚህ ላይ አስተያየት ከመስጠቶት በፊት በመጨረሻ ላይ ወደ አነሳው ጥያቄ እንምጣና ያጠቃልሉታል በእርሶም አስተያየት ና መንግስት ትጥቅ አስፈታለሁ በሚለው አቋሙ ከጸና የእናንተ እርምጃ ምን ይሆናል የሚል ጥያቄ ጠይቂያቸው ነበር። ና አቶ ዳውድ አጠር ያለ መልስ ነው የሰጡት። ለሱ የኛ ውሳኔ በሰላም መንገድ መሄድ፣ ከነሱ ጋር ይህንን በሰላም መጨረስ ነው። ከዚህ አልፎ መንግስት ጦርነት የሚፈርት ከሆነ እነሱ ጠይቅ ይ አይደለም እንግዲህ፣ ይሄንን ያሉት እርስዎ እንደ ህግ ባለሙያ መሀል ላይ እንዳለ ሰው ሆነው በመንግስትም በኦነግም በኩል ለዚህ ጉዳይ ልባት ለመስጠት ምንድን ነው ማድረግ የሚገባቸው? አይ ቲንክ እኔ ሁለተኛውን ቃለ መጠይቃቸውን እንደ ሰማሁኝ ያደረብኝ ግንዛቤ ምንድን ነው የመጀመሪያው ሙሉ በሙሉ አይቲንክ ሀሳባቸውን ለመግለጽ እድል ያገኙ አይመስለኝ በመጀመሪያው ኢንተርቪያቸው ላይ ሁለተኛው ላይ እያሉ ያሉት ይህንን ጉዳይ እንደ ትጥቅ መፍታትና እንደ ትጥቅ ማስፈታት ከምናየው ከዛ ሰፋ ያሉ ፖለቲካዊ ችግሮች አሉ። ኢህአዴግ ውስጥ፣ በተለይም በወታደር ውስጥ ያሉ ወንጀል እየሰሩ እሳቸው አባባል ደም እጃቸው ላይ ያለ ግለሰቦች አሉ። ጦሩም የኢትዮጵያ ህዝብን ሙሉ በሙሉ አይወክልም ና ይሄ ሊፈተሽ ይገባል፣ ሊታይ ይገባል የሚል መንፈስ ያለው የፖለቲካ ጫና ማድረግ የሚፈልግ ይመስለኛል። ምክንያቱም ለምሳሌ መንግሥት በዚህ አቋሙ ቢገፋ ጦር መፍታት አለባቸው የሚለው አቋሙ ቢገፋ ምንድን ነው የምታደርጉት? የሚለው ነገር ላይ እኛ ያው በሰላማዊ መፍት መንገድ ነው የምንታገለው የሚለው መልስ የሚያሳየኝ ችግሮች አሉና እነዚህ ችግሮች ላይ መንግስት እርምጃ መውሰድ መቻል አለበት፣ ንጎች መቀየር መቻል አለባቸው። አይ ቲንክ ጫና የማሳደር ፍላጎት ያለው አካሄድ ነገር ግን ከአገላለጽ አንጻር ችግር ያለበት ሆኖ ነው ነው ያገኘሁት። እስቲል ግን አቋማቸው መሳሪያ መፍታት አለመፍታት ላይ የሆነ ግልጽ የሆነ አቋም የማይኖራቸው ከሆነ ለትንሽም ጊዜ መፍታት የለብንም የሚል አቋም የሚኖር ከሆነ እኔ ያንን ስህተት ነው ብዬ ነው የምወስደው። ነገር ግን የተስማሙት መጀመሪያ ወደ ሀገር ቤት ሲመለሱ እነዚህ ነገሮች አሁን የሚያነሳቸውን ችግሮች መንግስት እንፈትሻለን እናያለን የሚል ቃል ሰጥቷቸው ከሆነ አይ ቲንክ ይሄንን ማድረግ አግባብነት ነው። የፖለቲካ ስራ ነው፣ የፖለቲካ ጥያቄ ነው። ህጉን ባከበረ መልኩ፣ ህገ መንግስታዊነትን በጠበቀ መልኩ ይሄንን ማድረግ ይቻላል። ጫናውንም ማሳደር ይችላሉ። ስለዚህ አይ ቲንክ ወደፊት ምን ልንሄድበት የሚገባው አቅጣጫ የህገ መንግስቱን ፍላጎት የህገ መንግስቱን ድንጋጌ ባከበረ መልኩ ካልሆነ ሁላችንም ወዳልሆነ አቅጣጫ ልንሄድ እንችላለን። መንግስትም ተገፋፍቶ የሆኑ እርምጃዎች ውስጥ የሚገባ ከሆነ ነግም ደጋፊዎች አሉት፣ ያ አላስፈላጊ ወደሆነ አቅጣጫ ሊወስደን ይችላል። አሁን እየተፈጠረ ያለውን ተወሰነ ደረጃ የመሰማማት የመደማመት ድል ሊያበላሸው ይችላል። ስለዚህ ሁሉም ኃላፊነት በተሞላበት መልኩ መንግስትም አይ ቲንክ ጥሩ ታግሷል። በዚህ ትዕግስት መቀጠል መቻል አለበት፣ ማግባባት መቻል አለበት። ኦነግ ችግሮች ናቸው ብሎ የሚያስቀምጣቸውን ነገሮች መስማትና በህገ መንግስቱ ማዕቀፍ ውስጥ ለመፍታት ጥረት ማድረግ መቻል አለበት። የኦነግ አመራሮችም አይንክ መግለጫን ሲሰጡ አስበሁበት ለእንደዚህ አሁን ለተፈጠረው አይነት አለመግባባት በማይዳርግ መልኩ መስጠት ቢችሉ ጥሩ ነው። ህገ መንግስታዊ ስርአቱንም ባከበረ መልኩ መንቀሳቀስ ቢችሉ ጥሩ ነው። ህገ መንግስቱ ሲከበር ከማንም በላይ የእነሱንም ጥቅም ያስከብራል። የሌሎች የፖለቲካ ተቋሞችንም ችግር ያስከብራል። እነሱ ህገ መንግስቱን ሳያከብሩ መንግስት ማክበር አለበት የሚባል ከሆነ ባላንስ አይኖረውም። ያ ነገር ችግር ሊፈጥር ይችላል። ስለዚህ ህገ መንግስቱ ችግር አለበት፣ የዲሞክራሲ ጦር አለ፣ የህግ የበላይነት ችግር አለ ኢትዮጵያ ውስጥ። ይሄንን ማሻሻል የምንችለው ህግ የበላይነትና ህገ መንግስቱን ጥያቄ ውስጥ በማስገባት ሳይሆን ህገ መንግስቱ በሚያስቀምጠው መልኩ እነዚህን ችግሮች በዛው ማዕቀፍ ውስጥ መፍታት ስንችል ነው። ዶክተር አወላሎ እንዳሉት አገላለጽ ችግር፣ ሁኔታውን የማብራራት ችግር ሊሆን ይችላል። ስለዚህ ቀጥሎ ባብራሩት ሀሳባቸው ግልጽ ሆኗል ተብሏል ው ግን በቀጥታ ይሄንን ጥያቄ ሲያቀርቡ፣ ከመንግስት ጋር ሲወያዩ በግልጽ መቀመጥ ያለበት እነዛ በተጠቀሱት ቦታዎች ያሉት ኦሮሞ ነጻነት ግንባር የታጠቁ ሰራዊት የተባሉት ትጥቃቸውን መፍታት አለባቸው የለባቸውም? ማንኛውም ሰው ከመንግስት አካላት ውጪ ትጥቅ ታጥቆ ኢትዮጵያ ውስጥ መንቀሳቀስ አለበት የሚል ሀሳብ የለኝም። የኦነግ ሰዎችም ይሄንን በደንብ አድርጎ የሚረዱት ይመስለኛል። የተለያዩ ሀይሎች በፖለቲካ ፓርቲ ደረጃ ታጥቆ የሚንቀሳቀሱ ከሆነ ሌላውም መንቀሳጠቅ አለብኝ የሚል ድምዳሜ ላይ ይደርሳል። የተለያዩ የታጠቁ ሀይሎች ሀገሪቷ ውስጥ የሚኖሩ ከሆነ እነዚህ ሀይሎች የፖለቲካ አመለካከታቸው ፍላጎታቸው አንድ አይደለም። በተለያየ አካባቢ ሊጋጩ ይችላሉ። እዚህ መካከል ደግሞ ትርፍ የሚፈልግ ብዙ የፖለቲካ ነጋዴ ተፈጥሯል። ኢትዮጵያ ውስጥ ብዙ ሀብታም እንደተፈጠረው ሁሉ እንደዚም የፖለቲካ ነጋዴም ተፈጥሯል ባለፈው አስር አስራ አምስት አመታት። ስለዚህ ይሄ ሀገሪቷን ሊያባራ ወደማይችል ቀውስ ሊያስገባ ይችላል። አሁን በተወሰነ ደረጃ ራሱን ዝግጁ አድርጎ ፍንድምፅ ለመስማት ቃደኝነት የሚያሳየውንም መንግስት ወዳልሆነ ችግር ሊያስገባ እንችላለን። አንድ መረዳት ያለብን ነገር ስርዓቶች ብዙ ጊዜ አምባገነናዊ ወደሆነ አቅጣጫ የሚሄዱት ሁልጊዜም እነሱ በፈልጉት ሁኔታ ብቻ አይደለም። ከእነሱ ውጭ የሚመጣም አንዳንድ ድርጊት፣ አንዳንድ ሁኔታ ወደዛ ሊያስገባ የሚችልበት ሁኔታዎች አሉ። እነዛንም መረዳት ያስፈልጋል። ስለዚህ ሁላችንም ኃላፊነት መውሰድ መቻል አለብን፣ ለሚፈጠረው ነገር። ስለዚህ ይሄ የትጥቅ መፍታት አለመፍታት የሚለው ነገር በእኔ እይታ ህግ መንግስት አንጻርም ጥያቄ ውስጥ ሊገባ የሚችል ነገር አይደለም። ከአካኬድም አንጻር ከህግ አንጻር የሚያስኬድ ነገር አይደለም። ብዙ ችግሮችን ከመፍጠር ውጪ ሊፈይድ የሚችለው ነገር የለም እብል ለሚታጠቁትም ማለት ነው። ታጥቆ እኮ ከመንግስት ጋር ተዋግቶ መንግስትን ማሸነፍ እንደማይቻል ማንም ያውቃል። አሁን አይደለም ከዚህ በፊትም አልተቻለም። የአይነቱ አካኬድ በዓለም አቀፍ ደረጃ ያለው ሁኔታ፣ በአካባቢ ላይ ያለው ሁኔታ ያን አይነቱን ትግል አይፈቅድም። ስለዚህ በአሁን ጊዜ መንግስት እነዚህን ሀይሎች ወደ አገር ጋብዞ ህገ መንግስታዊ ስርዓት ውስጥ ተሳተፉ ብሎ በፈቀደበት ጊዜ ትጥቅ እንታጠቅ እንድታጠቅ የሚለው ነገር ጥያቄ ሆኖ መነሳት ያለበት አይመስለኝም። ነገር ግን አሁን ቅድም ያነሳ ናቸው ያሉት፣ በተለይም በወታደሮ ውስጥ ያለው ሰልፍ አሰላለፍ ኢትዮጵያን ህዝብ ሙሉ በሙሉ አይወክልም፣ ይሄ ችግር አለበት፣ መፈተሽ አለበት፣ መታየት አለበት የሚለው በጣም ልጅትሜት የሆነ አግባብነት ያለው ጥያቄ ነው። ብዙ ሰዎች ከዚህ ፊት ሲሉ ነበረ። ይሄንን ነገር መንግስትም እዚህ ላይ እየሰራ ያለበት ሁኔታ አለ። ከዚህ በፊትም ብዙ ጊዜ ክርክር ያስነሳ ጉዳይ ነው። ያ አይ ቲንክ ኦነግም፣ ሌሎች ኃይሎችም ሊጠይቁ የሚገባ ጫና ሊያደርጉበት የሚገባ እንትን ነው ከዛ ባለፈ ግን ታጥቆ የህገ መንግስታዊ ፖለቲካ ውስጥ መሳተፍ ማለት ሁለቱ አብሮ ሊሄዱ የማይችሉ ነገሮች ናቸው። በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ለሰጡን ትንታኔ እጅግ አድርገን በአሜሪካ ድምጽ ስም እጅግ አድርገ አመሰግናለሁ። እኔም አመሰግናለሁ። መልካም ውይይት ነው ጽዮን። ክቡራትና ክቡራን አድማጮች ተሳተፉ። እናንተም ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተርም እንዲሁ ሀሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሰዓት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና ሶሎሞን አባተንን። ወደ ተከታዩ ዝግጅታችን በሙዚቃ እናሸጋግራችሁ። ቀጣዩ ዝግጅታችን እናልፋለን። ኤርትራና የተከፈተው ድንበር የኤርትራና የኢትዮጵያ ጸብ፣ ኩርፊያና ቁርሾ እንግዲህ አክትሟል። ዜጎቻቸው በነጻነት መሸጋገር ተራርቀው የኖሩ ወዳጆች፣ ተጠፋፍተው ወይም ተቆራርጠው የነበሩ ቤተሰቦች የተገናኙ ናቸው። የሁለቱም ወገኖች ነጋዴዎች እየተሟሟቁ ይመስላሉ። ሀገሮቹም ቢሆኑ ከወደቦች አጠቃቀም አንስቶ ላቅ ባሉ ጉዳዮች ላይ ሊተሳሰሩ ነው። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ የፉልብራይት ፌሎ ቀድሞ በተባበሩት መንግስታት ድርጅት ተቋማትና በአሜሪካ የኢትዮጵያ ኤምባሲ ኢትዮጵያን በመወከል በተለያዩ ደረጃዎች በዲፕሎማትነት ያገለገሉት ዶክተር ብሩክ ኃይሉ ግን ስጋትና ማሳሰቢያ ያላቸው። ሰለሞን አባተ አነጋግሯቸዋል። ዶክተር ብሩክ ኃይሉ በቅድሚያ ለጊዜው ለተለመደው ትብብሮ እጅግ በጣም አርጌ አመሰግናለሁኝ። በአድማጮቻችን ስም እንደምናመሹ ጤናይስጥልኝ አቶ ሰለሞን። እግዚአብሔር ይመስገን። እንዴት አመሸ? እግዚአብሔር ይመስገን። አሁን የደወልኩሎት ዶክተር ብሩክ በቅርቡ ያወጡትን ጽሑፍ ተመልክቼ ነበረ። ድንበሩ ክፍት ነው ኤርትራም መከፈት አለባት እና በዚያውም የቀዝቃዛውን ጦርነት ዘመን ትምህርት ፕሬዚደንት ኢሳይያስ ሊያጤኑ ይገባል የሚል መልእክት ያለው ጽሑፎ ብዙ ቁም ነገር ያዘለ ይመስላልና፣ እስቲ ከመጀመሪያው ምዕራፍ ልነሳ። ጽሑፎን ካስቀመጡበት የወደብ ጉዳይ አንስተዋል። ኢትዮጵያ ምጽዋንም አሰብንም ልትጠቀም ትችላለች ከእንግዲህ የሚል ነው ድምዳሜው የመጀመሪያው ምዕራፍ። ለመሆኑ ኢትዮጵያ የወደብ ችግር አለባት እንዴ? ወይ አንድ ሀገር ለኢኮኖሚው ብልጽግና እድገት ለውጭ ንግድና ለውስጥ ኢምፖርትና ኤክስፖርት ወደብ ያስፈልገዋል። ኢትዮጵያን ለመሳሰሉ ወደብ የለሽ ሀገሮች ደግሞ ያው ከአካባቢው ጎረቤት ሀገሮች ያሉትን በትብብር በፈቃደኝነት ላይ የተመሰረተ ግንኙነት ተፈጥሮ ካሉት ውስጥ አማርጡ ወይም ከሁሉም ሀገሮች ጋር ሶማሌ፣ ጅቡቲ ጀምሮ ሶማሌላንድን ድረስ ራሱ ሳይቀር ኤርትራም ዝግ ነበር። አሁን ግን ካለፉት ወራቶች ጀምሮ ክፍት ሆኗል። ያለውን አጋጣሚ ሁሉ መጠቀም የግድ ይላል። የኢትዮጵያ መንግስት ብሔራዊ ጥቅሙን ለማስከበር በተለይ ኢኮኖሚክ ህልውን ህንናውንም ለማመቻቸት ይህን የመሰለ እርምጃ መውሰድ አለበትና መልሴ አዎ፣ አንድ ሀገር በግድ ወደዚያ ያስፈልገዋል። ጥያቄ የወደብ ችግር አለባት ወይ ኢትዮጵያ የወደብ ችግር የለባትም የለባት የሚያሰኘኝ ምንድን ነው ከራሷ ሉዓላዊነት ወደብ ያስፈልገኛል ከሚል የላትም በወቅቱ ነገር ግን የምትጠቀመው ወደብ ግን አላት ያንንም ወደቦች ስትጠቀም የማን ነው የምትጠቀመው የአካባቢን ጎረቤት ሀገራትን ነው እና የወደብ ሾርቴጅ ልበለ የላትም ግን ኢንፍራስትራክቸር መንገድ ባቡር የመሳሰለው ችግር አለ ለውጭም ስለሚዳርግ ካልተመቻቸ ብዙ ብዙ ጣጣ ስላሉት በዛ መልክ ሀገሪቷ Și a grăleci, l-ați እና የወደብ እጥረት እንኳን የላል ዶክተር ብሩክ እገነዘባለሁኝ፣ እርስዎ የፖለቲካ ሳይንስ ፕሮፌሰር ኖት የፖለቲካ ሳይንስ ምሁር ኖት፣ ምናልባት በምጣኔ ሀብት ጉዳዮች ላይ ብዙ ላላስቸግሮ ትችላለሁኝ እርስዎን። በአጠቃላይ ግን በተለይ የኢትዮጵያና የኤርትራን የሰሞኑን ግንኙነት ወደ መደበኛ ሁኔታ ወደ ሰላማዊ ሁኔታ መመለሳቸው ሁለቱ አገሮች በተነሳ ቁጥር እንግዲህ አሰብና ምጽዋ ለኢትዮጵያም ክፍት ሊሆኑ ነው፣ አሰብና ምጽዋ ለኢትዮጵያ ክፍት ሊሆኑ ተደጋግሞ ይነሳል። ይሄ ጉዳይ ዋናው ጉዳይ በኢትዮጵያና በኤርትራ መካከል ላለው ግንኙነት መሰረቱ ወደብ ነው ወይ? እንግዲህ ይሄ ዲፌንስ ዲፌንስ የመሽሎኪያ አባባል ሊሆን ይችላል። ለመሽሎክ ሳይሆን ዲፌንስ ከምን አኳያ ነው የምታየው የሚል ነው። የፖለቲካም የናሽናሊስት ግን ጥያቄ ይሆናል። ኢትዮጵያ ባህር በር ያስፈልጋታል የሚል ወገን ከሆነ ያው ለሱ ጥያቄው ገና አልተመለሰም፣ ግን ሪያሊስት ሆኖ ያለፈውን ታሪክ ያለፈውን ምስቅልቅል በመውሰድ ዘላለም ጦርነት ከምንዋጋ ያው ኤርትራም ራሷን ችላ ሀገር ሆናለች፣ ይህንን ግንዛቤ ተወስዶ ኢትዮጵያም ኤርትራም የተለያዩ ሀገራት ሆነዋል የሚል ደግሞ አመለካከት ያላቸው አሉ። እነሱም ብጠይቃቸው ኢትዮጵያ ባላት የሕዝብ ብዛት ባላት ኢኮኖሚክ ገበያ በመሳሰለው ክላይንት መፈለጓ ለእሷ የሚሆናትን ትራንስፖርት ከገንዘብ አኳያ ከታሪፍ አኳያ ከቅርበት ከርቀት አኳያ ከመንገድ ከባቡር አኳያ መርጣ ትጠቀማለች፣ በዛ ተካክሳለች። እንዲሁም ወደብ ያላቸው ሀገራት ናቸው ኢትዮጵያ ላይ ዲፔንድ የሚያደርጉት ጅቡቲን ውሰድ፣ እስከ ዘጠና አምስት በመቶ አሁን ኤርትራም ተከፈተ፣ እሰየው። ግን ምጽዋና አሰብ የኤርትራን ጥማት ወዲያው ያረካሉ። ነገር ግን ባዷቸውን እንዳይሆኑ ከተፈለገ ኢትዮጵያን እንዲሁም ሁለተኛው አርቲክል የሚለው ይሄ ነው ያላነሳው እሱ ምንድን ነው? ኤርትራ ሁኔታዎችን አመቻይታ የኤርትራ መንግስት የኢትዮጵያ የምታመቻች ከሆነ ኢትዮጵያን ትኩረት መሳብ ትችላለች። ያን ካላደረገች ግን ኢትዮጵያ አሁን ባለው ሁኔታ ጅቡቲንም ሆነ በርበራንም እስከ አስራ አምስት በመቶ እስከ አስር በመቶ መጠቀም ጀምረናል። እንደገና ፖርት ሱዳንም እንደገና ደግሞ ሱዋኪን ሱዳን መጠቀማችን አይቀርም በሚል ነው ስለዚህ ወደ ጥያቄ እንደገና አንድ ጊዜ ልመልሶትና ዶክተር ብሩክ የወደቦቹ መኖርና አለመኖር በወደቦቹ የኢትዮጵያ መጠቀምና አለመጠቀም ወይም ለመጠቀም መፈለግና አለመፈለግ በሁለቱ ሀገሮች መካከል በሁለቱ ህዝቦች መካከል ያለውን ግንኙነት ይወስነዋሉ ትርጉም አላቸው ወይ እነዚህ ወደቦች በኢትዮጵያና በኤርትራ አዲስ የተሟሟቀ ግንኙነት ላይ አዎ ሁለቱም ስምምነት በጋራ በና በብሔራዊ ኢንትረስታቸውን በማስጠበቅ ሊጠቀሙባቸው፣ አብሮ ሊያድጉ፣ እጅ ላይ ተያይዘው ሊያድጉ ያስችላቸዋል። ኢትዮጵያ አውትሌት ትፈልጋለች፣ ኤርትራ ደግሞ ገቢ ትፈልጋለች። ከላይ እስከ ታች፣ እስከ ታች አሰብ ድረስ፣ ከላይ ከቃሮራ ጀምር የቀይ ባህርን በሰፊው የኤርትራ ሉዓላዊ ግዛቶች ናቸው፣ ኮስት ናቸው። ግን ባዶ መቀመጥና አብረው ከጎረቤት አገር ጋር እየሰሩ ፖርቱንም አብረው ወደቡን እያሳደጉ መንቀሳቀስ የተለያዩ ናቸው እና ኤርትራ ልታድግ የምትችለው ብዙ ጠርቀም ያለ ገንዘብ ማግኘት ሊያስችላት የሚችለው ከማዕድን እና ከመሳሰሉ ሌላ ከቱሪዝሙ ገና አላደገም። ከእሱ ሌላ ከኢትዮጵያ ጋር በምትመሰርተው የተመቻቸ ሁነኛ ኢትዮጵያን እንደ ክላይንት፣ እንደ ጎረቤትም፣ እንደ ወንድም ሀገርም በደንብ በቋንቋ ስለተሳሰር ሁለቱ ሀገሮች የኢትዮጵያ ሁኔታዎችን በማመቻቸት በማመቻቸት ስል በፖለቲካ ምንም ነገር ነጻ የለም። ምንም ነጻ የሚባል ነገር የለም። የተሻለ ታሪፍ ከጅቡቲ ለምሳሌ ጋር ስናወዳደር ሊያመቻች ይችላል። የኤርትራ መንግስት ቀረጥ፣ የመሳሰለውን ምን ያህል መርከቦች መጥቶ እንደሚቆሙ የማውረጃ ጊዜ፣ የቃ መሰብሰቢያ ጊዜ፣ ይሄ በሙሉ የመሳሰለውን ዲቴይሎች አሉ። የጉምሩክ ስራ የመሳሰለውን ይሄን ይሄን ይሄንን አመቻችታ የኢትዮጵያ ቀልቧል። ወደዛ ለመሳል የኤርትራ መንግስት ቀልጠፍ ባለ ሁኔታ ማድረግ ይጠበቅበታል። ካደረገም ኢትዮጵያ እንደ ጥንቱ ወደዛ ማትመለስበት ሁኔታ አየለም። ሆኖም ቀረ ግን የኢትዮጵያ ህዝብ ብዛትና ኢኮኖሚያ በጣም ትልቅ ከሆነ የተነሳ ኤርትራ ብቻ ሁለት ፖርት ብቻ አይበቃ፣ ማለት ምጽዋና አሰብ አይበቃ። እንዲሁም በሌላው ጽሁፍ ያልኩት ነቲዮን የመሳሰሉ አዲስ ወደቦች ጥንታዊ ወደብ ናቸው። ግን አዲስ ወደቦች ኢትዮጵያ ከኤርትራ ጋር ተነጋግራ በሊስም ቢሆን የራሷ የሆነ በሊስ ይዛ ዘጠና ዘጠኝም አመት በስምምነት ነው በጡጫ ሳይሆን የራሷ እንደሚያስፈልጋት አሰብና ምጽዋ ሊሚትድ ፖቴንሻል እንዳላቸው የኤርትራ መንግስት ያለፈው ወር የአንደኛው የሚኒስቴር ባለስልጣን ተናግረዋል። ቤ አውፍ አንፊሌ ይባላል፣ አንፊሌ ቤ ይባላል። ከመርሳ ፈጥማ አካባቢ ነው ያለው። እሱን ለማሳደግ የኤርትራ መንግስት ሀሳብ እንዳለው ለመጀመሪያ ገልጸዋል። ይሄ እሰየው ውሳኔያቸው ላይ የኤርትራ ውሳኔ ነው የሚሆነው። ኢትዮጵያውን ግን ኢትዮጵያ መንግስት እንግዲህ ሀሳብ ነው የምንሰጠው፣ ንግግር ሲያደርግ የኔጎሽት ሲያደርግ ፖርቱን አጠቃቀሙን በተመለከተ ከቤኦፍ አንፊሌ በተሻለ ለኢትዮጵያ ጥቅም ሁሉ ጥቅሙ ነው። እና ኤርትራም የራስም ጥቅም ነው፣ ኢትዮጵያም የራስም ነው። ያው ወንድማማች ብንሆንም ውስጥ ፉክክሩ ሊቀጥል ይችላል። ሰላማዊ ሆነው በኢትዮጵያ ግን መሆን አመቺ የሚሆነው ቲዮ እንደሆነ ነው፣ እኔ ለማስረዳት ሞከርኩ። ስለዚህ አሰብ አሰብና ምጽዋ አሁን ነው ግን ሀያ አመት ሀያ አምስት አመት ሰላሳ አመት እኛ ወደፊቱን ነው ማስብ አለብን። ሀያ ሀምሳ ላይ ሀያ ስልሳ ላይ ሁለቱ ፖርቶች ሌላም ሁለት ፖርት ተጨምሮ አይበቃም። ኢትዮጵያ እንደሆነ ዳይቨርሲፋ አወረዳ ያድርጋለች። ከጅቡቲ ዘጠና ዘጠና አምስት በመቶ ለምጽዋና አሰብ አርባ ሀምሳ ወደዛ እንኳን ብናዛውር የተቀረውን በጅቡቲ የተቀረውን በፖርት ሱዳን የተቀረውን ማን በበርበራ ከዛም ፖር ሱዳን ማድረጋችን፣ እንደገናም ደግሞ የሞንባሳ አለ ታች። ከሞንባሳ ሰሜን ያለው አዲሱ ልብሰት ፕሮጀክት እሱን እሱን ደግሞ ሁሉ የመጠቀምም መብት አለን። እንቁላሎቻችንንም ሁሉ አንድ ዘምቢል ውስጥ መክተት የለብን። ከአሁን በኋላ ሪያል ፖለቲክ ነው ማለት አዎ። ከኤርትራ ጋር ግሩም ግንኙነት መፍጠር አለብን። እየተፈጠረ ነው እሰይ። ነገር ግን ሁሉ እንቁላሎቻችንን በአንድ ከረጢት እነሱም አያረጉም እኛም አናረግም። ሁልጊዜ አማራጮችን ነው። አገር ይዞን ሄዱ ለህልውናቸው ሲሉ ብዬ ነው መመለስ የምችለው። ዶክተር ብሩክ እስቲ ከምጣኔ ሀብትና ከፖለቲካው አኳያ አንድ እውነታ ያስተያዩልኝ። እውነትም ሆነ አልሆነ ያለፈው ሀያ ዓመት ጦርነት በኢትዮጵያና በኤርትራ መካከል ተነስቶ ነበር ተጭሮ ነበር ከተባለባቸው ጉዳዮች አንዱ የሁለቱ ሀገሮች የምጣኔ ሀብት ግንኙነት፣ የንግድ ግንኙነት የምንዛሬ ጉዳይ የመሳሰሉ ይባል ነበረ። ምናልባት የማይቀበሉ አሳማኝ ነው የማይሉ ወገኖችም ቢኖሩም፣ ነገር ግን አሁን በዚህ በታደሰ ግንኙነት ውስጥ የሁለቱ ሀገሮች ግንኙነት በጋብቻ ደረጃም ይሁን በጉርብትና በምንም መንገድ ይሁን በምን አይነት መንገድ መቀጠል አለበት ብለው ይመክራሉ እርሶ? ንግዳቸውም እና ሌሎች ግንኙነቶቻቸው ጥሩ። ይህ ቁልፍ ጥያቄ ነው። አገራት ባይኔቸር ሊቪንግ ኦርጋኒዝም ነው ነው ማለት ከፕሌቶ አሪሶትልን ጀምሮ በህይወት ያለ በህይወት እንደ ሰው የሚንቀሳቀስ ህይወት እንዳለው ነገሮች ሲመቻችው የሚያድግ የሚፋፋ ኢኮኖሚ ከፈጠር ከአገሩም እየፋፋ እየፋፋን የሚሄድ ፖሊሲው ብልሹ ከሆነ ከውስጥ ዲሞክራሲና መብት ካልጠበቀ ህዝብም ውስጥ ሆነው የመነጫነጭ እርስ በርስ መቆራቆስ ከውጭም መቆራቆስ የሚመጣ ከሆነ ኢኮኖሚ የደቀቀ ፖለቲካውም እየተበላሸ መስመር እያጣ ይሄዳል። ስለዚህ ጥሩ አይነት ግንኙነት ለመፍጠር በሁለት ሀገሮች መካከል ጥሩ ግንኙነት መፈጠር አለበት። on አሁን ባልኩ ነጥቦች ላይ ተመስርተን አሁን ሪያሊቲው ካየን ባለፈው ሀያ ዓመት ኢትዮጵያ በጣም ቀድማ ሄዳለች። በኢኮኖሚ ፋክት ሪያሊቲው ይሄ ነው። ለምን የነበረው የፖሊሲ ለውጦች አሉ። የግል ፕራይቬት ፕሮፐርቲ መፈቀቱ መፈቀዱ ጥሩ ጥሩ ኢንቨስትመንት ፖሊሲ ማድረጉ ከኤርትራ ጋር ቁርሾ ቢሆንም ቢፈጠርም ሁሉ ነገር ወደ ጦር ግንባት ሳይሆን አዎ ጦሩ እዛ ይሰፍራል ኤርትራ አካባቢ ነገር ግን ኢኮኖሚያችን እንገነባለን የሚል ፖሊሲ ኢትዮጵያ መንግስት ተከትሏል። ግን በዛኛው ሳይድ ያየን እንደሆነ እርግጥ አነስ ያለ ሀገር ነው ሁሉ ነገር በቃ ራስን ህልውናን ማስከበር ኢኮኖሚው ሲባል አይ፣ እሱን ወደፊት እንነጋገራለን። የፕሬስ ነጻነት፣ ህገ መንግስት፣ ፓርላማ፣ ሸንጎ፣ ምርጫ፣ እሱ ወደፊት ከጦርነቱ ወይም ይህ ችግር ከተፈታ በኋላ እንዞራለን በሚል በመሄዱ አሁን በሁለቱ መካከል ጥያቄ ለመመለስ ሎፕሳይድድ ግንኙነት ነው። አድቫንቴጅ ለኢትዮጵያ ነው። ኢትዮጵያ ጥላ ሄዳለች እና ባላንሱ ሚዛኑ ኢንሴቨር ኦፍ ኢትዮጵያ ነው። ስለዚህ በዛ አኳያ ነው ማየት አለብን። ሆኖም ቀረ ኢትዮጵያ ባላት ማርኬት ባላት ህዝብ ብዛት አሁንም ቦርደሩ ወሰኑ ሲከፈት፣ ካፒታል በእጅ ያለው ነጋዴ ማን ነው? ኢትዮጵያዊ ነው። የመንግስትም ጠንከር ያለ አቅም ያለው ማለው መንግስት ነው። ህዝቡም ራሱ ከፐርሶናል ኢንካም ኢትዮጵያ ዜጎች ናቸው። አሁንም የምናየው እሰየው፣ ቦርደሩ ተከፈተ፣ ኤርትራኖች ይመጣሉ፣ እየጎረፉም ነው። እዛ አፕሮፕሪት የሆነ ማስተካከያ ካልተደረገ የህዝብ ፍልሰት የሚጠራ አይደለም። አንዱም የጻፍኩት እንዲሁም እሱን ጠይቀኛል ብዬ ነው መጀመሪያ የጠቁ ወደዛው መንደርደሪያ ጥያቄ ነበርና ፕሮፌሰር ብሩክ ይቀጥሉ። እሺ እና ምንድነው የሚያሳየን፣ አሁንም ቦርደሩ መከፈቱ በጎነቱ በጣም የሚያስደስት በሁለቱም ህዝብ የህዝቡን ፍቅር አይተናል። ሁለቱ መሪዎች ሲሄዱም ሲመጡ የህዝቡ ፍላጎትና ልቡ ሀያ አመት አልተለያየም ታይተዋል። አሁን ግን ዞሮ ዞሮ ፖለቲካው በኢኮኖሚና ፖለቲካው ነው ዲተርማይንድ የሚሆነው እና በዛ አይን ያየነው እንደሆነ ምንድን ነው አሁን ኢትዮጵያ አቅም አላት ኢንቨስት ለማድረግ። ኢትዮጵያ ነጋዴዎች፣ የኢትዮጵያ ኩባንያዎች በኤርትራ በኩል መሀል ሀገር መጥተው የመስራት ሁኔታ እድል መፈቀድ አለበት። አለ ግን፣ ስናወዳደር አድቫንቴጁ ወደ ኢትዮጵያ የሚያደላ ነው። ስለዚህ ይሄ እንዳለ ሆኖ አሁን የኢትዮጵያ ንግድ ማህበር አባላት ታስታውስ እንደሆነ ወር ወር ተኩል በፊት ሄደው ምን ምን ፖሲቢሊቲ አለ ብለው ያዩትን ነገር ምስክርነት ሲሰጡ ገና ብዙ የሚስተካከሉ ህጎች እንደሚጠበቁ የፕራይቬት ፕሮፐርቲ በንግዱ የግል ኩባንያ ኤርትራ ውስጥ እንደማይታይ እንደሌለ ያሉት ንግድ ተቋሞች እነሱ እንደተናገሩት ካለው መሪ ድርጅቱ ጋር የተቆራኘ እንደሆነ ይሄ የኤርትራን ነጋዴዎች እንዳቀጨጨ እና ይሄ ተዳምሮ ሀያ ዓመት በጣም ኤርትራኖች ኢኮኖሚ ጡንቻቸው እንደ ደቀቀ ነው የሚያሳየው። ና አሁን አድቫንቴጅ ለኢትዮጵያ ነው ማለት ነው። አድቫንቴጅ ስል በመጥፎ እንዲታይብኝ አልፈልግም። ችሎታ ያለው ማን ነው ነው ሄዶ ሆቴል ምጽዋ ጉርጉሱም ቢች ላይ መገንባት የሚችለው ማለት ነው። ኢትዮጵያኖች ይፈልጋሉ። ነገር ግን እዛ አየት አየት አር እንዳረጉት ህጎች ገና እንዳልተመቻችው ነው። ስለዚህ ነጋዴ ደግሞ ብሩን ገንዘቡን አይቶ ነው የሚሄዱ። ዝም ብሎ ገንዘቡን አያፈርስም። እና ያ ያ እንዲህ የመሳሰሉ ነገሮች መስተካከል አለባቸው ተግባብትን እንደሆነ ሁላችንም እና ይሄ ሁሉ ዲተርሚኒንግ ፋክተሮች ናቸው። መመቻቸት አለባቸው። ስለዚህ አሁን የጥራ ህዝብ የቀረው ምርጫ ምንድን ነው? መንጎድ ነው። መንጎድ ነው ማለት በሚያሳዝን ሁኔታ፣ እንዴት ነው ምለው ይሄንን፣ በቀን ሁሉ እየተተመነ አሁን በየቀኑ ዛሬም ጋርዲያን ወጥቷል፣ ትናንትም ቢቢሲ፣ ትናንትም ኒውዮርክ ታይምስ፣ ዋሽንግተን ፖስት የመሳሰለው ይሄንን እድል በመጠቀም ገና ሊዘጋ ይችላል ቦርደሩ በማለት የህዝብ ፍሰቱ በጣም በጣም በጣም እየሰፋ ሄደዋል። የእኔም አርቲክል መነሻ ነጥብ ይሄ ነው። አንድ ነገር መደረግ አለበት ማለት ይዘጋ ማለት አይደለም፣ ግን ተመጣጣኝ ለውጥ ኢትዮጵያ ውስጥ በዶክተር አብይን ስልጣን ላይ ያመጣው የህዝብ ግፊት እሳቸውን አንጥቶ የዛ ተመጣጣኝ ውጤት አሁንም እየጠነከረ ነው፣ ግን ብዙም እንትን እየተራመደ ነው። እንዲህን የመሰል የሆነ ነገር ለምሳሌ አላደለ ተቃዋሚዎቹን እንደ እናት ሀገር ጥሪ የትራናዎቹን ግቡ ሀገራቸው ኢንቨስተሮቹንም ህዝቡም የናፍቃገር የናፍቅ አገሩ ገብቶ መስራት ማስተማር መነገድ የሚፈለገው ኑ የፕሬስ ነፃነት ካልታወጀ ምክር ቤቱ እንደገና እንደሚከፈት እንደገና ስራ እንደሚጀምር የእናት ሀገር ጥሪ ልበልህ፣ ድሮ እንደሚባለው በዛን መልክ መጥቶ ቶሎ ማስተካከል ካልተደረገ በሺህ በሺህ የሚቆጠር አሁን በአንድ ወር ጊዜ ውስጥ ራሱ ከአስር እስከ አስራ አምስት ሺህ ሰው እየገባ ነው። ይሄ እንግዲህ ስደተኛ ካምፕ ሄዶ የተመዘገበው ነው። አብዛኑ ግን ቀጥታ እስከ አዲስ አበባ ድረስ ውስጥ ውስጡ ነው የሚሄድ ነው። ወንድም ሀገር ነው የሚመጣው፣ ችግር የለውም ግን ለኢትዮጵያ መንግስትም ጫና ነው። ኢትዮጵያ መንግስት ከሆኑ ከተባበሩት መንግስታት ጋር ከአይ ኦ ኤም ጋር መነጋገር አለበት። ይሄ ነገር የዛሬ ስድስት ወር የዛሬ በዚህ ከቀጠለ ብዙ አዙሪት ችግሩ ስለሚገባ የአርቲክል አንደኛ ውጭ ነጥብ ይሄ ነው መታሰብ አለበት። ኢትዮጵያ ራሷ አንድ ነጥብ አራት ሚሊዮን በብሔረሰብ ተኮር በሆነ የመሬት መገራፋት በመሳሰለ ችግር ውስጥ ወድቃለች። አሁን ሁላችን እንደምናውቀው ጋምቤላ፣ እዚህ እዛ፣ ደቡብ እየተባለ ያ እንዳለ ሆኖ አሁን ደግሞ ለኤርትራ ወገኖቻችን ይሄ ነቢይ መሆን አያስፈልግም። ከአሁኑ እርዳታ ካልተዘመቻቸ እና ኢትዮጵያ መንግስት ቶታሊ መመከት እና ይህን እህልና የመሳሰሉትን ማቅረብ ካልቻለ ችግር ውስጥ ይወድቃል፣ በሚል ማሳሰቢያም ነገር ነው ያቀረብኩት እና ኢኮኖሚን ወደ ተርማይን የሚያደርገው አገሮች እኩል ሊሆኑ አይችሉም። እኩል አቅም ሊሆናቸው አይችሉም። አንድ አገር አገር የሚሆነው በሳል ፖሊሲ፣ ኢኮኖሚክ ፖሊሲ እና ስቴብል እና ተረጋጋ ፖለቲካዊ ስርዓት የፈጠረ መንግስት አድቫንቴጅ አለው። የህዝብ ብዛት ብቻ አይደለም። አሁን ሁለቱ ስናወዳደር ኢትዮጵያ አድቫንቲጅ እንዳላት ነው ማስረጃዎች የሚያሳዩት፣ ማለት ነው። የኢትዮጵያ የራሷ የሀገር ውስጥ ተፈናቃዮች ወደ አንድ ሚሊዮን ተኩል የሚጠጉ መኖራቸውን ከመግለጾ በተጨማሪ በኢትዮጵያ ላይ የሚያድረውን ጫና ብቻ ሳይሆን ኤርትራ ራሷ ሊደርስባት የሚችለውን መዘዝ ከዚህ ፍልሰትም ለመጠቆም ሞክረዋል። ሰዋ የለቀቃት የጣላት በሚወጣ ጊዜና የምስራቅ ጀርመንና የምዕራብ ጀርመንን የቀዝቃዛ ጦርነት ዘመን ምሳሌ አንስተውም ለመጠቆም ሞክረዋል። በጽሁፉ ውስጥ ፕሮፌሰር ብሩክ እና በማጠቃለያው ላይ ሲገልጹ ጭራቃዊ ዘዴዎች ወይም ጨካኝ ዘዴዎች ወይም የከበዱ መንገዶች ለማለት ይመስለኛል ውሎ ድራኮኒያን ታክቲክስ ነው ያሉትና፣ ውሎ አድሮ አቅም ማጣታቸው አይቀርም ብለዋል። ስለዚህ ድንበሩ ይዘጋ ሳይሆን፣ የእርሶ ሐሳብ እንደ መሰለኝ የጠበቀ ቁጥጥር ይኑር ሳይሆን፣ ኤርትራ የራሷን ሁኔታዎች መፈተሽ አለባት ውስጧን ከአካባቢዋ ጋር ማስተካከል አለባት ይመስለኛል። እስቲ አብራሩልን። ልክ ነው። ራሱን ማስተካከል ማለት መንግስታት፣ እስከ ተወሰነ ደረጃ ድረስ የህዝብ ጥያቄ መግፋት መግፋት መግፋት ይቻላል፣ ግን አንድ ደረጃ ሲደርስ ልክ እንደ ብሎ፣ ሊበጠስ ይችላል። እዛ ደረጃ ከደረሰ የማያስፈልግ አስከፊ ሁኔታ በህዝብና በመንግስት መካከል ይፈጠራል ያለ ማለት ነው። አገራት ደግሞ ብዙ ሀገሮች ምሳሌ አሉ በዛ የጠፉ አገሪቷም ለቀው የሚዳረገው እና ይሄ እኔም ስን ያልኩት ከስጋት ነው። አንድ ትልቁ ፖሲቢሊቲ ኤርትራ ውስጥ ልክ ኢትዮጵያ ውስጥ እንዳየ ነው። ቶሎ ማስተካከያ ካልተደረገ ሪፎርም ማለት ተቃዋሚ ፖለቲካ ተፎካካሪ የፖለቲካ ፓርቲዎች ሀገራቸው እንዲገቡ ማብቃት ሀያ አመት ሰላሳ አመት አርባ አመት የሚተቀመጡ አሉ። ነጻነት ብቻ ሀያ ሰባት አመት ከዛ በላይ ደግሞ ይሄ ብዙ የኤርትራ ተቃዋሚ ፓርቲዎች አሉ፣ ገናንትን ያላሉ አሉ፣ ጋዜጠኞች አሉ፣ መምህራን አሉ። ይሄ ይሄ ሁሉ ቶሎ ማስተካከያ ካልተደረገለት ከገነፈለ ብዙ ዋጋ ያስከፍላል ማለት ነው። ሀገራቸውንም ህልውና ውስጥ ሊያስገባ ይችላል። ትርፉም ደግሞ እዳውም ለኢትዮጵያ ነው። በተወሰነ መልኩ ግን የተለየ ግንኙነት አለን እና አሁን ያለው ኤርትራ መንግስት በምን ይወጣዋል? የሚል ጥቆማ ምን ያቀረቡት ማለት መንግስታት እንዲህ አይነት ችግር ኮርነርድ ሲሆኑ ቶሎ ቶሎ ማስተካከል ከተደረገ ህዝቡም እኮ በብሩ ድምፅ መስጠቱን ሁሉ ያቆማል ማለት ሀገሩን ጥሎ የሚሄዱን ሁሉ ያቆማል። አሁን ኤርትራ ለምሳሌ ጋርዲያንም ላይ እና ዩናይትድ ኔሽን ያወጣው ትናንትናንት ወዲያ ፋክት የሚያሳየው ወሰኑ እስከተከፈተ ድረስ ወጣት ወንዶች ነበሩ እየሸሹ የሚመጡት ነበረው ሀምሳ ሰላሳ እንዲ አሁን ግን ሰባት መቶ ፐርሰንት ነው ያደገው፣ ሰባት እጅ ነው የሚለው የዛሬን ሪፖርት አይተንዱ። ይሄ በጣም ያስደነግጥ ነው ማለት አገሪቷ ብቻዋን ልትቀር ነው ወይ ብዬ ነው የጻፍኩት። እንዲሁም ኤምቲንግ ኦፍ ኤሪትሪያ ማለት ነው። አንድ አገር ያለ ህዝቧ ታዲያ ምን አገር ይሆናል? ስለዚህ አላፊነቱ ደግሞ ተከሻው የሚወድቅማ ላይ ነው መሪዎች ላይ ነው። መሪዎቹ ከፍተው ያሉትንም ንሁ ብለው ከወንድሞቻቸው ጋር ተሰባስበው ችግራቸውን በጋራ መፍታትና ይቅር መባባልም አለባቸው። ሩቅ መሄድም አያስፈልግም። የኢትዮጵያን ኢትዮጵያን ሞዴል መቶ በመቶ ይገልምጡ አይደለም። አሁን ያለው ግን አትሊስት ይሄ ነው ሶሉሽኑ። ምክንያቱም ሌላው ሶሉሽን ደግሞ አስከፊ ሶሉሽን ሊሆን ይችላል። እና በዚህ ውስጥ እኮ ህዝቡ የሚፈልገው ተስፋ ነው። ነገን ማየት ይፈልጋል። ተስፋው ደግሞ ልካም ኢትዮጵያ ተስፋው ምንድን ነው ነገ ያልፍልናል በሚል ነው ይሄ ስፔስ ስለተፈጠረው ነው። ኢትዮጵያ አብጦ አብጦ አብጦ ሊፈነዳ የነበረው መጋቢት ላይ የቀሰቀሰው እና ይሄ ሁሉ ሰው ትከሻው ሁሉ ራሱን የከበደው ነው የለቀቀው ሰው ኢትዮጵያ ውስጥ ስሜቱ የምናውቀው ነገር ነው። የደስታው ደስታው ምንድ ነው? ተስፋ ስላለ ነው። እና በዚህ መልክ ሊለወጥ ይችላል። በዛ በልክ አልተለወጠ ግን፣ ይሄ እንደ ውስጥ ሄሞራይድ ነው። ሲደማ ከውስጥ ደም መፍሰስ ማለት ነው። ከውስጥ ይሄ ወጣት የሆነ ሕጻናት፣ ሴቶች ሁሉ ሳይቀሩ ሀገር ጥሎ መሄድ አንዴ ደግሞ ሰው ከሀገር ከተፈናቀለ መልሶ ለማቋቋም ይከብዳል። ለአንድ ሀገር ትልቅ ትልቅ ጉዳት ነው ብዬን የምገምጠው በሀገራችን በኢትዮጵያ ማየት እንችላለን። ኤርትራኖች ደግሞ ይኸው ከሰላሳ አርባ አመት በፊት ነው አስቀድሞ መውጣት መውጣት የጀመሩት የቆዩት እና በዚህ መልክ መንግስት ማስተካከያ እርምጃ ካልተደረገ ከባድ ነው በሚል ነው እና ኃላፊነቱ ደግሞ ሁልጊዜ በወቅቱ ያለው መሪ ላይ ነው። ለዚህ ነው አብይ ዶክተር አብይ ነው። ፕሬዚደንት ኢሳያስ ፕሬዚደንት ኢሳያስ ናቸው። እያንዳንዳችን የራሳችን ችግር መፍቻ ዘዴ አለን። ምናምንበት አንዱ በዚህ ወስናል፣ አንዱ በዚያ ወስናል። ወይ ለበጎ ወደ ሌላም ሊወስድ ይችላል። እና ሀላፊነቱ እናት አገር ከተባለ እናት ነው። ኢትዮጵያ ኤርትራዊ አሜሪካዊ ነው። ለእናት ለሀገር ተብሎ ብዙ ነገር ይተዋል። እንኳን ስልጣንና ብዙ ነገር መተወጥ አለበት። ያ ከተባለ የነገሯን አገር መጠበቅ እና ምን ከተፈለገ ካስፈለገ ሰው ብዙ ነገር ለቆ ማስረከብም አለ። አለዛም መቻይቱ አሁን ኢትዮጵያ እንደምናየው ለውጦች እየተደረጉ ይካሄዳል እና ይሄ አማራጭ አለ። ያኛው አማራጭ ብዙ ተሞክሮ አላዋጣም። በደርግ ጊዜ ማየት ነው፣ አላዋጣም። ደርግም ሀያ ሰባት አመት። አሁን ኢትዮጵያም ባለው ሁኔታ ተሞክሮ ተሞክሮ ኢኮኖሚው ጥሩ ሄደ፣ ግን በፖለቲካ ወደ ኋላን የቀረ ነው። ስፔስ አለ፣ ግን በጣም ጠበብ ያለ ስፔስ ነው። ህዝቡ የሚለው ምንድን ነው? በቃ ልቀቁን ከፈታ አርጉ ነው የሚለው። እና ኤርትራ ውስጥም ያለው ሁኔታ በፓራሌል መቶ መቶ አንድ ባንሆንም ግን በማጆሪቲው ነጥቦች ላይ ስናወዳደር ይሄ አይነት ሁኔታ ስለሚታይ በዚህ መልክ ነው ለመጠቆም የፈለግኩት። ችግሩን ለማስወገድ ለውጥ ሪፎርም ያስፈልጋል። ያ በፍጥነት ካልተደረገ ብዙ ጠንቅ ያመጣ ይችላል በሚል ነው። ፕሮፌሰር ብሩክ ኃይሉ፣ መቼም ወቅቱ በኢትዮጵያ ውስጥም ሆነ በአካባቢዋ ብዙ የተሟሟቁ ያሉ ሁኔታዎች ያሉበት ጊዜ ነው። እንግዲህ እየተመለስኩ ደግሞ በተናጠል አንዳንድ ጉዳዮችን እያነሳው ሰፋ አድርገን እንወያያለን። ጥዮን ወደብም አስመልክቶ ያነሱትን ሀሳብ ትንሽ ሰፋ አድርገው እንዲያብራሩ መድረኩን እከፍታለሁኝ ወደፊት። ለዛሬ ለሰጡኝ ጊዜና ለማብራሪያው በጣም አድርጌ አመሰግናለሁ ፕሮፌሰር ብሩክ። እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ። ለአድማጮችም የከበረ ሰላምታ። እንዲሁ እግዜር ይስጥልኝ። መልካም ምሽት። አሜን። መልካም ምሽት። ለዚህ ሁላችን እንግዲህ አድማጮች፣ ለዛሬው ጊዜው በማብቃቱ እዚህ ላይ እናቆም። እስከ ማጠቃለያው አንድ ነገር ጣል አድርጊልና እንግዲህ ሲሆን ብነ አንድ ሙዚቃ እንጋብዛችሁ አድማጮችን ከሙዚቃው ጋርም እንተዋቸው። መልካም። እንባና ሳቅ ተደባልቀው እናውቃለ ቀምሰናቸው ከፍዝቁን አይተነዋል። ብዙ አሳልፈን ብዙ ኖረና Tzilisha, ya wara na. Tlugo salas, ya den rekna. Iden ke nya, iye kormanya. Andan dema, ya sekanya. What did I love? What did I love? What Yeah, Yeah, that I'm there good, I ain't on. I'm I have all Feel you know አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሞ ኩራዝ ቁጥር ሶስት ስኳር ፋብሪካን በዛሬው እለት መርቀው መክፈታቸውን የሀገሪቱ መገናኛ ብዙኃን ዘግበዋል። በሥነ ሥርዓቱ ላይ የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ እና የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፋብሪካውን መርቀው በከፈቱበት ወቅት ኢትዮጵያ ታላላቅ የመሠረተ ልማቶችን የመፈጸም አቅምና ቁርጠኝነት አላት ብለዋል። የኦሞ ወንዝን በሚያዋስኑ በካፋና ቤንች ማጂ ዞኖች የሚገኘው የኦሞ ኩራዝ ቁጥር ሶስት በኦሞ ኩራዝ ስኳር ልማት ፕሮጀክት ስር ከሚገነቡት አራት የስኳር ፋብሪካዎች አንደኛው ነው። በሶማሊያ ከተማ በባይዶዋ ትናንት የደረሱ ሁለት ፍንዳታዎች ለ15 ሰዎች ህይወት መጥፋትና ለሌሎች ከሰላሳ በላይ መጎዳት ምክንያት ሆነዋል። የደቡብ ምዕራብ ግዛት የማስታወቂያ ሚኒስትር ኦጋስ ሐሰን አብዲ እንዳስረዱት ጥቃቶቹ የተፈጸሙት በሁለት ፈንጂ የታጠቁ አጥፍቶ ጠፊዎች ነው። ዜናው በዚሁ ይጠቃለላል። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና እኔም ሶሎሞን አባተ ነን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደህና